የአሜሪካ ድምፅ ነው። በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ግንቦት 2 2015 ዓ ም ዝግጅታችን ጀመረ። ከፍተኛ መጠን ባለው የበልግ ዝናብ ምክንያት ለከፋ ችግር መዳረጋቸውን በደብረ ብርሃን መጠለያ ጣቢያ የሚገኙ ተፈናቃዮች ገለጹ። ያው በጭፍጨፋው ነው የመጣ ነው ሲጨፈጭፉን መጣን ብቻ ወጥቶ ነው የመጡ ሆን ልጄን ያለሁ እንዲ ልጄን ያለሁ ባለቤቱ እዛው ቀርቷል። ከወለጋ አኖ አካባቢ ተፈናቅለው መምጣታቸውን የገለጹልንን የእድሜ ባለጸጋ ወይዘሮ ፋጢማ አሰንን ነው የሰማችሁት ዝርዝር ዘገባው በአብይ ርዕሳችን ይቀርባል። ከሱዳን ወደ መተማ የሚገቡ የተለያዩ አገር ዜጎች የዓለም አቀፍ ድጋፍ ጥሪ ቀርቦላቸዋል። እነዚህና ሌሎች የሀገር ውስጥና የውጭ ዘገባዎች በመሰናዷችን ተካተዋል። ሰላም ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮች፣ እንዲሁም ተመልካቾቻችን ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረገጽ ፕሮዲሰራችን አበባየው ገበያውም አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብረናችሁነን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ይስጥልኝ እንደምናመሻችሁ አድማጮች። የምሽቱን የዓለም ዜናዎች የማሰማችሁ ቆንጅ ይታይ ነኝ። አንድ ወር ሊሞላው እየተቃረበ ባለው የሱዳኑ ከባድ ውጊያ የተገደሉ ሰዎች ቁጥር ከ600 እንዳለፈ የዓለም የጤና ድርጅት ተናገረ። የቆሰሉት ሰዎች ቁጥር ደግሞ ከ5500 እንደሚበልጥ አስታውቋል። በተደጋጋሚ የተደረሱ የተኩስ አቁም ስምምነቶች ውጊያውን ሊያስቆምም ሆነ ጋብ ሊያደርጉ አልቻሉም። የተፋላሚዎቹ የጦር ሰራዊቱ እና የፈጥኖ ደራሹ ኃይል ልኡካን በዋና ከተማዋ ካርቱም፣ እንዲሁም በሌሎች ከተሞች ችግር ላይ ላሉት ብዙ መቶ ሺህ ነዋሪዎች የምግብ የመድኃኒትና የመጣለያ እርዳታ እንዲገባ የሚያስችል ስምምነት ላይ ለመድረስ ሳውዲ አረቢያ ጅዳ ላይ መነጋገር ከጀመሩ ቀናት ተቆጥረዋል። የሳውዲ መንግስት 100 ሚሊዮን ዶላር የሚያወጣ እርዳታ እሰጣለሁ ሲል አስቀድሞ ቃል ገብቷል። የተባበሩት መንግስታት የዓለም አቀፍ ፍልሰተኞች ድርጅት ይኦኤም ትናንት እንዳስታወቀው ጦርነቱ ከተቀሰቀሰ ወዲህ ከቀያቸው የተፈናቀሉት ሰዎች ቁጥር ከሺህ አልፏል። ሌሎች አንድ0ቶ ሺህ ሰዎች ወደ ሌላ ሀገር መሰደዳቸውን ድርጅቱ አክሎ አስታውቋል። አብዛኛው የሬዴት እንቅስቃሴ በጸጥታ ችግር የተነሳ ተቋርጧል አሊያም በእጅጉ ቀንሷል። የዓለም የምግብ ፕሮግራም በሀገሪቱ ዙሪያ ካሉ የምግብ መጋዘኖቹ ከ13 እስከ 14 ሚሊዮን ዶላር ወጪ ያለው እንደሆነ የሚገመት የምግብ ክምችት እንደተዘረፈ አስታውቋል። በሌላ ዜና ሱዳን ውስጥ የቀጠለው ውጊያ ከደቡብ ሱዳን ጋር በሚያዋስናት ድንበር ላይ በምትገኘው አብዬ ክፍለ ግዛት ያለውን ሰብአዊ ሁኔታ ይበልጡን እያወሳሰበው መሆኑን የተባበሩት መንግስታት ድርጅት አስታውቋል። የመንግስታቱ ድርጅት ረዳት ዋና ጸሐፊ ማርታ አማ አኪያ ፖቢ ለጸጥታው ምክር ቤት ባሰሙት ገለጻ ውጊያው ተጨማሪ ቁሳቁስና ሰራተኞች ማስገቢያ መስመሮች ላይ እንቅፋት እየፈጠረ መሆኑን አመልክተዋል። በመንግስታቱ ድርጅት የአፍሪካ ህብረት ልዩ ተወካይዋ ሃና ሰርዋ ቴቴህ በበኩላቸው የሱዳን አለመረጋጋት በዚያች ሀገር ተጠልለው ያሉትን ከ200 ሺህ የሚበልጡ ደቡብ ሱዳናውያን ስደተኞች መመለስ ሊያስከትል እንደሚችል አስታውቀዋል። የግብፁ ፕሬዚደንት አብደልፋታህ ኤልሲሲ ትናንት ማክሰኞ የደቡብ ሱዳን ፕሬዚደንት የጸጥታ አማካሪውን በካይሮ ተቀብለው አነጋገሩ። ለግብፁ ፕሬዚደንት ከደቡብ ሱዳን ፕሬዚደንት ሳልቫኪር የተላከ ደብዳቤ ያደረሱት ጄኔራል ቱት ጋል ዋክ በሁለቱ ሀገሮች ግንኙነት፣ በሱዳን ሁኔታ እና ቀውሱን ለማክተም በሚደረጉ ጥረቶች ዙሪያ መወያየታቸውን የግብጽ ፕሬዝደንት ጽህፈት ቤት ቃል አቀባይ አህመድ ፋህሚ አመልክተዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። በዩናይትድ ስቴትስ ዜና የኤል መጽሔት አንደኛ በነበረችው ጋዜጠኛ ኢጂን ኬሮል ላይ ወሲባዊ ትንኮሳና የስም ማጥፋት አድራጎት በመፈጸም ጥፋተኛ ተብለው በፌዴራል ፍርድ ቤት ከሕዝብ የተውጣጡ ዳኞች የተወሰኑባቸው የቀድሞ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ጠበቆች ይግባኛ ቤቱታ እናቀርባለን ሲሉ አስታወቁ። በኒውዮርክ ፌዴራል ፍርድ ቤት ከህዝብ የተውጣጡት ዳኞች በቀድሞ ፕሬዚደንት ትራምፕ አስገድዶ የመድፈር አድራጎት ተፈጽሞብኛል የሚለውን የኢጂን ኬሮልን ክስ ውድቅ ያደረገ ሲሆን በዚያ ደረጃ ከባድ ያልሆነ የወሲባዊ ትንኮሳ ድርጊትና ስም ማጥፋት አድርሰውባቸዋል በማለት ውሳኔ ሰጥተዋል። የአምስት ሚሊዮን ዶላር የጉዳት ካሳ እንዲከፍሉም ፈርዷል። ከሳሽ ኬሮል ከፍርድ ቤቱ ሲወጡ አንዲት ሴት ጮክ ብላ በጣም ጎበዝና ቆንጆ ሴት ነሽ ስትላቸው አመሰግናለሁ ብለው መልስ ከመስጠት ውጪ ጋዜጠኞችን ሳያነጋግሩ ሄደዋል። ትራምፕ በዘመቻ እያሳደዱኝ ነው በማለት ውሳኔውን አጣጥለውታል። እንደ አውሮፓውያን አቆጣጠር በሚቀጥለው 2024 ዓመተ ምህረት ለፕሬዝደንትነት የሚወዳደሩት የቀድሞው ፕሬዝደንት ትራምፕ የተሸነፉበትን ያለፈውን ምርጫ ለመቀልበስ ከተደረጉ ሙከራዎችና የፕሬዝደንት ዘመናቸውን ሲያጠናቅቁ የመንግስት ምስጢራዊ ሰነዶችን ይዘው ከመሄድ ጋር የተያያዙ በርካታ ክሶች ቀርበውባቸዋል። በትናንትናው ዕለት በቁጥጥር ስር የዋሉት የቀድሞ የፓኪስታን ጠቅላይ ሚኒስትር ኢምራን ካን በሙስና ወንጀል በቀረበባቸው ክስ ዛሬ ልዩ ፍርድ ቤት ቀርበዋል። የሰባ ዓመቱ የቀድሞው ጠቅላይ ሚኒስትር የተያያዙት ሽብርተኝነት፣ የአገር ክህደትና ሙስናን ጨምሮ የተመሰረቱባቸውን ክሶች በሚመለከተው ችሎት ላይ ሊገኙ እየተዘጋጁ ሳሉ ነበር። በቁጥጥር ስር የዋሏቸው የመደበኛ ኃይሎች እየደበደቡ በስፍራው ሲጠባበቁ ለነበሩት የጸረ ሙስና ባለስልጣናት ያስረገቧቸው መሆኑን ጠበቃቸው ተናግረዋል። የቀድሞውን ጠቅላይ ሚኒስትር ክሶች የተመለከተው ልዩ ፍርድ ቤት በከፍተኛ የደህንነት ጥበቃ የተሰየመው በታሰሩበት የመዲናዋ የፖሊስ ጣቢያ ውስጥ መሆኑ ተገልጿል። እስሩን ተከትሎ በዋና ከተማዋ ኢስላማባድና በሌሎችም ከተሞች በሳቸው የፖለቲካ ፓርቲ ታሪክ ኢኢንሳፍ ደጋፊዎች ወዲያውኑ ተቃውሞና ሁከት ተቀስቅሷል። ተቃዋሚዎችና የአይን ማኞች እንደተናገሩት የጸጥታ ኃይሎች በተቃዋሚ ሰልፈኞች ላይ ጥይት ተኩሰው ቢያንስ አንድ ሰው ሲገሉ፣ ብዙዎች አኩስለዋል። በመዲናዋ ኢስላማባድና በአካባቢዋ ያሉ በርካታ የቴሌቪዥን ጣቢያዎች የተቃውሞ ሰልፎቹን ፈጽሞ ያልዘገቡ ሲሆን ተቃዋሚዎች በመንግስት ተከልክለው ነው እያሉ ወንጅለዋል። በጉዳዩ ላይ መልስ የሚሰጥ የመንግስት ባለስልጣን ግን አልተገኘም። የተቃውሞ ሰልፎቹን ተከትሎ የፓኪስታን መንግስት ወዲያውኑ በዋና ዋና ከተሞች ህዝባዊ ስብሰባዎችን በሙሉ ከልክሏል። የመንግስቱ የቴሌኮሚኒኬሽን ባለስልጣናት በኢስላማባድ እና በርካታ ሌሎች ከተሞች ውስጥ የኢንተርኔት አገልግሎት ያቋረጠ ሲሆን ትዊተር እና ፌስቡክን የመሳሰሉ ማህበራዊ መገናኛዎችም ተዘግተዋል። የቀድሞ ጠቅላይ ሚኒስትር የታሰሩት ኢንተር ሰርቪስስ ኢንቴሊጀንስ የተባለው የፓኪስታን ወታደራዊ ስለላ መስሪያ ቤት ውስጥ ያሉ አንድ ከፍተኛ ጀነራል ሊገሉኝ እያሴሩ ነው በሚለው ወንጀላቸው አዲስ ዝርዝር መረጃ ማቅረባቸውን ተከትሎ መሆኑ ተሰምቷል። የግድያ ሴራው ከተፈጸመ ሀገሪቱን ባለፈው ዓመት ስሪላንካ ውስጥ ከተቀሰቀሰው ፖለቲካዊ አመፅ የባሰ ትርምስ ውስጥ ይከታታል ሲሉ የቀድሞው ጠቅላይ ሚኒስትር አስጠንቅቀዋል። በመጨረሻም ሩሲያ የዛፖሮዥያ የኒውክሌር ኃይል ማምረቻ ሰራተኞች ከሚኖሩባት ከተማ ሶስት ሺህ ሰራተኞችን ልታስወጣ ማቀዷን የዩክሬን መንግስት ንብረት የሆነው የኒውክሌር ኃይል ማምረቻውን ስራ የሚያካሂድ ኩባንያ አስጠነቀቀ። ኤኔርጎ አቶም የተባለው ኩባንያ የሰራተኞቹ ከከተማይቱ መውጣት በአውሮፓ ካሉት ሁሉ ትልቁ በሆነው የኒውክሌር ኃይል ማምረቻ እጅግ አደገኛ የሆነ የሰለጠነ ባለሙያ እጥረት ያስከትላል ሲል አስታውቋል። ሩሲያ ዩክሬን ላይ የለየለት ወረራ እንደከፈተች ብዙም ሳትቆይ የኒውክሌር ሀይል ማምረቻውን አካባቢ መቆጣጠሯ የሚዘነጋ አይደለም። ኤነር ሆዳር በምትባለው ከተማ የሚኖሩትን ሰራተኞች ማስወጣቱ አስቀድመውም የጣቢያውን ስራ ደህንነቱ በተጠበቀ መንገድ ለማከናወን ከባድ የባለሙያ እጥረት ያለበትን የዛፖሮዥዣውን የኒውክሌር ጣቢያ ችግር በእጅጉ እንደሚያባብ ሰው። ኩባንያው አስጠንቅቋል። አድማጮች ለዜና የተመደበው ክፍለ ጊዜ እዚህ ላይ አብቅቷል። ከቀሪዎቹ የረቡዕ ምሽት ዝግጅቶቻችን ጋር አብራችሁን አምሹ። ቮይስ ኦፍ አሜሪካ፣ ቆንጆ ይታየን። ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስፖስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ረቡዕ ግንቦት 2 2015 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ይተላለፋል። በድጋሚ አብራችሁን እንድትቆዩ ጋብዛለሁ። አሁን ቀዳሚ ወደ ሆነው የአበይር ዘገባ እንለፍ። ጤና ይስጥልኝ እንደምን አመሻችሁ አድማጮች። የምሽቱን የዓለም ዜናዎች የማሰማችሁ ቆንጂት ታየ ነኝ። ለተፈጠረው የቴክኒክ ችግር ይቅርታ እንጠይቃለን። ወደ አብይ ዘገባው እንለፍ። በኢትዮጵያ የተባበሩት መንግሥታት ድርጅት ተወካይና የሰብአዊ ጉዳዮች አስተባባሪ ካትሪን ሱዚን ጨምሮ የሌሎች የተባበሩት መንግሥታት ተቋማት ተወካዮችን ያካተተ ቡድን በአማራ ክልል የሱዳኑን ግጭት በመሸሽ ወደ መተማ እየገቡ ያሉ የልዩ ልዩ ሀገራት ሲቪሎችን በተመለከተ ውይይት አድርጓል። የተባበሩት መንግሥታት ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮ ወይም ኦቻ ባወጣው ሪፖርት የአማራ ክልል በምዕራብ ጎንደር ዞን በመተማ ከተማ የሚገኙ ሲቪሎችን ለመደገፍ ወትሮንም ውስን የሆነውን ከግብአቱ ላይ በመቀነስ እየረዳ እንደሚገኝ አስታውቋል። ይህም ሆኖ መተማ እየገቡ ያሉ ዜጎችን ለመደገፍ የሚውል አንድ ነጥብ ሶስት ሚሊዮን ብር የሚያወጣ የሕክምና አቅርቦት ለምዕራብ ጎንደር ዞን አስተዳደር መስጠቱን ኦቻ ጠቁሟል። አስቴር ምስጋናው ዝርዝር አላት። የአማራ ክልል ባለስልጣናት ወትሮውንም ውስን ከሆነው ግብአታቸው ላይ ቀንሰው በምዕራብ ጎንደር ዞን መተማ ከተማ የሚገኙ ሲቪሎችን ለመደገፍ እየመደቡ እንደሆነ የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮ ኦቻ ባወጣው ሪፖርት አስታወቀ። ይህም ሆኖ በመተማ እየገቡ ያሉ ዜጎችን ለመደገፍ የሚውል አንድ ነጥብ ሶስት ሚሊዮን ብር የሚያወጣ የሕክምና አቅርቦት ለምዕራብ ጎንደር ዞን አስተዳደር መስጠቱን ጠቁሟል። በኢትዮጵያ የተባበሩት መንግስታት ድርጅት ተወካይና የሰብአዊ ጉዳዮች አስተባባሪ ካትሪን ሱዚ ለመተማው ሰብአዊ እንቅስቃሴ ቀጣይ ድጋፍ እንደሚያደርግ ማረጋገጣቸውን ሪፖርቱ ጠቅሷል። በአማራ ክልል የምዕራብ ጎንደር ዞን አስተዳዳሪ አቶ ቢክስ ወርቄ በበኩላቸው ከሱዳን ሸሽተው ለሚመጡ የተለያዩ ሀገራት ዜጎች እጀባን ጨምሮ ሌሎች ለጉዞ አስፈላጊ የሆኑ ወጪዎችን የክልሉ መንግስት እየሸፈነ መቆየቱን ገልጸዋል። ዜጎችን ደህንነት ሲያስጠብቅ ሰፊ ሰው ኃይል ያስፈልጋል። የክልሉ መንግስት ሸፍኖ የአካባቢው መንግስት ሸፍኖ ለዚህ አጠቃላይ የማፈላለግ ስራ የነዳጅ ስራ እነዚህ ዜጎች ደህንነታቸውን ለማስጠበቅ ጀባ ያስፈልጋቸዋል ተብሎ ታምኖበት፣ አካባቢው ሰላም ቢሆንም ግን የተለየ ትኩረት መሰጠት መቻል አለበት ተብሎ ስለታሰበ፣ መኪኖች እየታጀቡ ሲሄዱ የነዚህ ነዳጅ የነዚህ አጃቢዎች አጠቃላይ ሁኔታን ስትመለከት በዎች ጋላይ በሰብአዊም በቁሳዊም ከፍተኛ የሆነ ወጪ ማስከተብ አልቀረምና ከፍተኛ የሆነ ጫና ፈጥሮብናል ማለት ነው። ፍልሰተኞችን ለማገዝ ዓለም አቀፍ የፍልሰት ድርጅት አይኦኤም መጠለያዎችን እየገነባ ሲሆን ዓለም አቀፍ የቀይ መስቀል ማህበር ደግሞ የውሃ አቅርቦት እያደረገ መሆኑን የምዕራብ ጎንደር ዞን ዋና አስተዳዳሪ አቶ ቢክስ ወርቄ ገልጸዋል። አስቸኳይ እና አስፈላጊ የሆኑ ቁሳቁሶችን ዓለም አቀፍ ረጅ ድርጅቶች እንዲያቀርቡ ጥሪ አቅርበዋል። በተለይ እነዚህ ስክሪኒንግ የምናደርጋቸው ሪተለር ተመላሾች በሬሲዎች የምናስቀምጣቸው ለመጀመሪያው በፍጥነት ቦታ ላይ ተናን ሸልተር ያስፈልጋል። ሁለተኛው ይህን ሸልተር ካዘጋጀን በኋላ የሚያስፈልገው እና ምግብ አቅርቦት በጣም አንገብጋቢ ናቸው። ለነገ የማታያቸው ስለሆኑ እነዚህ ነገሮች በጣም አንገብጋቢ ናቸው ማለት ነው። ቀድሚያ የሚሰጣቸው ናቸው። በሶስተኛ ደረጃ የሚያስፈልገው አሁን ሲመጡ ባዶ እጃቸውን የሚመጡ ዜጎች አሉ። ባዶ እጃቸው ምንም አይነት ገንዘብ ሳይዙ እነዚህ ወደ መሀል ሀገር መሄድ ይፈልጋሉ። ወደ ተለያዩ ሀገር ጨዋታ አካባቢ መሄድ ይፈልጋሉ። ወደ ውጭም የሚሄዱ አሉ እና ትራንስፖርት በጣም አስፈላጊ ነው። ሌሎች ረጅ ድርጅቶች እስካሁን ድረስ ያለው ሁኔታ አጥጋቢ አይደለም። እንግዲህ ይህንን ችግሮች ለመቅረፍ እንግዲህ ቀጣይ አጭር ጊዜዎች ይስተካከላሉ ዘን እናስባለን። ከሱዳን ሸሽተው በመተማ በኩል እየገቡ ያሉት የኢትዮጵያ የኤርትራና የሱዳን ዜግነት ያላቸው ዜጎች ሲሆኑ በቀን በአማካኝ አንድ ሺህ እንደሚደርሱ አቶ ቢክስ አክለው ገልጸዋል። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የእረቡ ምሽት ዝግጅታችንን ነው። ቀደም ሲል የአብይር ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። ለረጅም ጊዜ በዘለቀውና ከፍተኛ መጠን ባለው የበልግ ዝናብ ምክንያት ለከፋ ችግር መዳረጋቸውን በደብረ ብርሃን መጠለያ ጣቢያ የሚገኙ ተፈናቃዮች ገለጹ። ተፈናቃዮቹ ከመጠለያው ባሻገር ይሰጣቸው የነበረው የምግብ ድጋፍ ከተቋረጠ ሁለት ወር እንዳለፈው ይናገራሉ። የደብረ ብርሃን ከተማ አስተዳደር ምክትል ከንቲባ በድሉ ውብሸት ከተማዋ ከአቅሟ በላይ የሆነ ተፈናቃይ መያዟ በራሱ በተፈናቃዩና በከተማዋ ላይ ተጽዕኖ እንዳስከተለ ጠቅሰው በጎ አድራጊ አካላትን ድጋፍ ጠይቀዋል። በአማራ ክልል የአደጋ መከላከልና ምግብ ዋስትና የቅድመ ማስጠንቀቂያና ምላሽ ዳይሬክቶሬት ዳይሬክተር ብርሃኑ ዘውዱ በበኩላቸው በክልሉ ከ660 ሺ በላይ ተፈናቃይ መኖሩን ጠቁመው ሰብአዊ ድጋፍ አድራጊዎች ለሰሜኑ ጦርነት ተጎጂዎች የለገሱትን ያክል ሰብአዊ ድጋፍ ለተፈናቃዮቹ እያደረጉ እንዳልሆነ ገልጸዋል። መስፍን አራጌ ዝርዝሩን ተከታትሎታል። አዛውንቷ መዲና ታደሰ እድሜያቸውን በትክክል ባያውቁትም ሰባ ዓመት ይሆነኛል ይላሉ። ከኦሮሚያ ክልል ምስራቅ ወለጋ አኖ አካባቢ ተፈናቅለው ደብረ ብርሃን በሚገኘው ቻይና መጠለያ ካምፕ ውስጥ መኖር ከጀመሩ ሁለት ወር ሆኗቸዋል። ባለቤታቸውን ጨምሮ ሌሎች የቤተሰባቸው አባላት አሁንም በዚያው በኦሮሚያ ክልል ወለጋ እንደሚኖሩ የተናገሩት ወይዘሮ መዲና ወደ ደብረ ብርሃን የመጡበትን ምክንያት ሲያስረዱ ከሸኔ ወንድሞቻችን፣ እህቶቻችን ታረዱብን ወንድሞቻችን እህቶቻችን ተውውስጣችን መጀመሪያ ንብረታችን ተዘረፈ። ንብረታችንን ሲዘርፉት ትዘርፉት ሩሃችንን ይዘሙ ዲ ከተማ ትንገባ አከተማ ዲሞ ገቡና ጨፈጨፉን። አሁን በመጨረሻ ትግስት ሆነን እንግዲህ ወንድሜን ጥዬ እህቴን ጥዬ እየተባባልን ትንጠባበቅ አሙስ በሱቢህ ላይ ተጀመረ። አምስት ሰዓት ሰማንያ ሰማንያ ሰው ፈጁ። ይሄው ሸኔ ገባ ተጨፈጨፈ። ያማራ ቤት የት ነው እየተባለ፣ የአማራ ቤት ምሩን እየተባለ እየተጨፈጨፈ፣ በር እየተሰበረ ታንድ ቤት አምስት፣ ታንድ ቤት ስድስት አለቀ። በዛው እንግዲህ ተበናጓጉዴን አሙስ ጅማት አሙስ ሞቱ፣ ጅማት ቀብረን ቅዳሜ እሁድ ወጣን መጣን። እና በዛ ደሞ ነፍሲቱ እንግዲህ እሳት ቢፈጃት ወደ ልጇ ጣለች ተብሏል። ለሩሃችን ደሞ እንግዲህ የቀበርነው ቀብረን በዱር የወደቀውም ወርቆ ሸሽተን መጣን ባለቤቴ እዛው ነው። አሁን አንጋፋ ልጅም እዛው ነው፣ እዛው ወለጋ። ቤታችንን እስቲ እንደው ቤታችንን ሁኔታ እናንተ ውጡልን፣ ያ ሰማንያ ሰው ይሞት፣ እናንተ ውጡልን። እኛ እስቲ ደሞ እስቲ በትዕግስት እስቲ ደሞ እንጠብቀውና እስቲ ቤታችንን እስቲ እንደው ደግሞ የከተማ ቤታችንን የገጠሩ የለም፣ እንጨቱም ቆርቆሮውም ተነቅሎ ሆዷል፣ የለም የገጠሩ ቤታችን፣ አሁን የከተማ ቤት ደግሞ ጥቂት እንግዲህ ይሻል፣ እንደው በትዕግስት እንጠብቀው ብሎ አሁን ወንድሜም አለ፣ ባለቤቴም አለ፣ ልጅም አንጋፋ ልጅ አለ። ከኦሮሚያ ክልል ልዩ ልዩ ዞኖችና ወረዳዎች የመጡት ተፈናቃዮች እነርሱ ኦነግ ሸኔ ሲሉ የሚጠሩትን የኦሮሞ ነጻነት ሰራዊት ለግድያው፣ ለአካል ጉዳቱ፣ ለንብረት ዘረፋውና ለመፈናቀሉ ተጠያቂ ያደርጋሉ። መኖሪያቸውን በቨርጂኒያ ያደረጉት የታጣቂዎቹ ቃል አቀባይ ኦዳ ተርቢ ለአሜሪካ ድምፅ አፋን ኦሮሞ ዝግጅት ክፍል በተደጋጋሚ በሰጡት ቃል ታጣቂዎቻቸው በመንግስት ወታደሮች ላይ እንጂ በሰላማውያን ሰዎች ላይ ጥቃት እንደማይፈጽሙ ገልጸው በተደ በተደጋጋሚ አስተባብለዋል። ተፈናቅለው ከመጡበት ጊዜ ጀምሮ የአካባቢው ማህበረሰብ የሚያደርግላቸው የምግብ ድጋፍ ከረሃብ ቢታደጋቸውም ተጨናንቀን እንኖርበታለን ያሉት ድንኳን ከሚጥለው ዝናብ አልተከላከለልንም ብለዋል። ዝናብ ጥሎ እንትን ያለ ጊዜ ና ፈለቀ ውስጡ ይፈልቅ ጀመረ። ይሄ ክርምት እየመጣ እንዲ ወዲ ልንደርስ ነው ምን ልንሆን ነው እያልን ነው ያለው። ሌላ ሁለት አንዱ ስምንት አንዱ ስምንት አስራ ስድስት ነው ያለው ወደ ላይ ያለው ደግሞ የዋህም በዚህ እዚህ ያለ ነው። ደግሞ ሁለት አባዋራን አንዱ ስድስት አንዱ ስድስት በቃ ምኝታ ያላቸው እና እንደዚህ እየሆን አሁን ሶስት አባዋራም የሆነበት ቤት አለ። እና እንደዚህ እየሆን ነው መሸም ያለ ነው እንግዲህ ጌታ እንዳለን ደግሞ እንግዲህ ጦለት እያደረግን እዚሁ ደግሞ እንግዲህ እነ ይኸው ብለን ደፋ ብለን አለ እኔ ጌታ አሁን በቃ ንፋስ እንደት አለ ትጎነጎናለኝ እየወደቀችም ነው። እየወደቀም ነው አሁን እየቤቱ ሁላ እየወደቀ ነው። በቃ እንዲያው መሬት አልያዘ መሰለኝ። እየወደቀም ነው። እንዲሁም መጨረሻችን ምንድን ነው? አሁን ዝናብ የጣለለት መጨረሻችን ምንድን ነው? እንዴት ነው የምንሆነው? ከወለጋ አኗ አካባቢ የመጡት ሌላዋ የእድሜ ባለጸጋ ፋጢማ ሰን ናቸው። የአራት ልጆች እናትና የአራት ልጆች አያት መሆናቸውን የሚናገሩት ወይዘሮ ፋጢማ በአካባቢያቸው በደረሰው የጸጥታ መደፍረት ሳቢያ ከልጆቻቸውና ከባለቤታቸው ተነጥለው አንድ ልጃቸውን ይዘው ወደ ደብረ ብርሃን ከመጡ ወር እንዳለፋቸው ገልጸዋል። ያው በጭፍጨፋው ነው የመጣ ነው፣ ሲጨፋጭፉን መጣን። ብቻዎትን ነው የመጡት? era é uma que de nós. Bala እርዳታ አጥጋቢ ነገር የለውም። እዛም ደግሞ ይሄ ዝናብ ሲጥል እንደዚህ ኩኖ እንየምናረገው እኔ አላውቅም እንግዲህ እንደዚህ ብለን መቼም አለን እዛ ደረሰ። ከምዕራብ ሸዋ ዞን ዳን ወረዳ የመጡት ጌትዬ ደርቤ ተፈናቃዩ የምግብ ድጋፍ ካገኘ ሁለት ወር እንዳለፈው አስታውቀዋል። ዙሪያውን እንትን እያለ እየገባባቸው በቁፋሮ በምን እየተከላከሉ ነው። አሁን ያለ ሁኔታ በጣም ያው አስቸጋሪ ነው። ዝናቡ ችግርም አለ። የሚበላም አሁን ላይ በጣም አስቸጋሪ ነገር ነው። መንግስት እስካሁን ስንዴ ከሰጠው ሁለት ወር ጨርሶ ሶስት ወር ውስጥ ነው ያለው በወር አስራ አምስት ኪሎ ስንዴና ዘይት ምንም እንድ ነበር የሚለው ዘይቱም ስንዴውም በወር ቀርቶ በሁለት ወር እንኳን ቢደርስ አሪፍ ነበር። ሁለት ወሩን ጨርሶ ግን አሁን ሶስተኛ ወር ላይ ነው ያለው። ተፈናቃዮቹ እየጣለ ካለው ዝናብና ከመጠለያው አለመመቸት ጋር ተያይዞ ለተላላፊ በሽታ እንጋለጣለን የሚል ስጋትም አላቸው። ከተማዋ ከአቅሟ በላይ ተፈናቃዮችን አስተናግዳለች የሚሉት የደብረ ብርሃን ከተማ አስተዳደር ምክትል ከንቲባ በድሉ ውብሸት ይህም ተፈናቃዩንና አካባቢውን ለውስብስብ ችግር ዳርጓል ብለዋል። በተፈናቃይ በብዙ መልኩ አንደኛው የእነሱ ህይወት የተረጋጋ ነው ብሎ መውሰድ አይቻልም። በሁለተኛ ደረጃ ደግሞ ከተማው በሚያደርጋቸው የልማት እንቅስቃሴዎች ላይ የራሱ የሆነ አውሎታዊ ተጽዕኖ አለው። አንደኛ የትኩረት ኤሪያ ወደ ተፈናቃው የማድረግ የምንፈልጋቸውን ልማቶች በዛ ፈጥነን ለመስራት የተፈናቃይ ማናጅመንት ሲስተሙ በራሱ ችግር ጊዜ የምንወስድ በመሆኑ ሁለቱንም አቀዳይቶ ለመምራት ነው። ከተማ አስተዳደሩ በባለፉት ዓመታት ጥረት እያደረገ ያለው ይህ መሆኑ ግን ከፍተኛ የመጠለያ የምግብ አቅርቦት በጣም ክሪቲካል ችግር ነው ተብሎ ሊወሰድ የሚችልበት ሁኔታና ደረጃ ያሉት ማለት ይቻላል። የከተማ አስተዳደሩ ባቄሎ ተብሎ በሚታወቀው አካባቢ ለተፈናቃዮች መጠለያ ግንባታ መጀመሩን ለአሜሪካ ድምፅ ከወራት በፊት ገልጾ ነበር። መጠለያው ግን በከተማዋ ውስጥ ያሉትን ሰላሳ ሺህ ተፈናቃዮች መያዝ እንደማይችል ጠቁመው መንግስትና በጎ አድራጊዎች የመፍትሄው አካል እንዲሆኑ ጥሪ ማስተላለፉ ይታወሳል። ምክትል ከንቲባ በድሉም ይህንን ያጠናክራሉ። በተለይ ከመጠለያ ጋር ያለው ችግር በጣም አስከፊ ችግር የምንለው ህጻናቶች በፋብሪካ ውስጥ አሁን ባለው ሁለት ባለሀብቶች ተለምነው በዛ ፋብሪካ ውስጥ ተጠልለው የሚገኙበት ሁኔታዎች ናቸው ያሉት። ከፍተኛ መጨናነቅ፣ በተለይ በዝናብ ወቅት ከፍተኛ ችግር ውስጥ የወደቁበት ሁኔታዎች ናቸው ያሉት። ይህን ከተማ አስተዳደሩ በተለይ የተፈናቃይ ግብረ ኃይልን አስተባብሮ በሚችሉ አቅም ራሱ ማናጅ ለማድረግ የተደረገ ጥረት እንዳለ ቢሆንም ከሰብአዊነት አኳያ ግን ከፍተኛ ችግሮች አሉ ተብሎ ሊወሰድ የሚችልበት ሁኔታዎች ናቸው ያሉት። አሁንም ከዩኤንኤችአር ጋር በመነጋገር የተወሰነ የመጠለያ ካምፕ በጅምር ደረጃ ለጊዜያዊ የሚሆን እየተሰራ ነው ያለ እሱ በቂ ነው ተብሎ ሊወሰድ አይችልም። በአማራ ክልል አደጋ መከላከልና ምግብ ዋስትና የቅድመ ማስጠንቀቂያና ምላሽ ዳይሬክቶሬት ዳይሬክተር ብርሃኑ ዘውዱ በተለይ ለጋሽ አካላት በሰሜኑ ጦርነት ሰሞን የነበራቸውን ያህል እንቅስቃሴ አለማድረጋቸው በክልሉ በተለያዩ ቦታዎች የሚገኙ ተፈናቃዮች ለከፋ ሰብአዊ ጉዳት መዳረጋቸውን አመልክተዋል። በፊት ከነበረው በሰሜኑ ጦርነት ከነበረው ጋር የነበረውን ድጋፍ ወስደንና ለተፈናቃዮች የሚደረገውን ድጋፍ ወስደን አሁን ስናየው በጣም በዜሮ የሚሰል አይነት ነገር ነው፤ እና መደገፍ አለባቸው። ይሄኛውም አካባቢ ላይ ተፈናቅሎ ብዙ ሀይል ነው ያለ። በተወሰኑ አካላት ጥረት ብቻ በአማራ ክልል በተለያዩ መጠለያ ጣቢያዎች ለሚገኙ ተፈናቃዮች በቂ መጠለያና ምግብ ለማቅረብ አዳጋች እንደሆነ ዳይሬክተሩ ያስረዳሉ። የአካባቢው ማህበረሰብ ማድረግ ካለበት በላይ አድርጓል። የፌዴራል መንግስት ተገቢውን ድጋፍ እያደረገ አይደለም። ከአቅሙ በላይ ስለሆነ ድጋፉ በበቂ መልኩ እየሰጠ አይደለም። ምግቡን ራሱ አልቻለም። አሁን ስለዚህ ቢያንስ መጠለያ የሆነ እንደዛ ብንደጋገፍ ክላስተር አለ የሸልተር ክላስተር የሚባል እና በዛ ውስጥ ሌሎች ኢንተርናሽናል ኮሚኒቲዎች በዚህ ክላስተር ውስጥ ሰፖርት ቢያደርጉ ቢያንስ በክረምቱ ጎርፍ አይሄድባቸውም። አሁን ያለው ሲችዌሽን እንደተባለው አስቸጋሪ ነው። ተፈናቅሎ ሰው በውጭ ላይ ተኝቶ ዝናብና ጎርፍ እንዳይሄድበት የሚደረገው ጥረት ይህን ያህል ውጤት ያመጣል የሚል እንትን የለንም እና ዳይሬክተሩ ገለጻ ከስድስት መቶ ስልሳ ሺህ የሚልቁ ተፈናቃዮች በአርባ ጊዜያዊ መጠለያ ጣቢያዎች ውስጥ ይኖራሉ በክልሉ ከነዚህም የሚበዙት ከኦሮሚያ ክልል የተፈናቀ የተቀላቀሉ መሆናቸውን ጠቁመዋል። ከደብረ ብርሃን መጠለያ ጣቢያ ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ ነኝ። ወደ ተከታዩ ዘገባ ስናልፍ ደግሞ በተቃዋሚ የፖለቲካ ፓርቲዎች ላይ እየደረሰ ያለው ወከባና እንግልት በስራዬ ላይ ከፍተኛ ተጽዕኖ እያሳደረብኝ ነው ሲል ምርጫ ቦርድ አመለከተ። ልዩ ልዩ የተቃዋሚ ፓርቲው የፖለቲካ ፓርቲዎች በመንግስት አካላት በሚደርስባቸው ጫና ምክንያት ጠቅላላ ጉባኤያቸውን እንኳን ማድረግ እንዳልቻሉ የገለጹት የቦርዱ ምክትል ሰብሳቢ አቶ ውብሸት አየለ ችግሩ እንዲቀረፍ ቦርዱ ለመንግስት ያቀረበው ጥያቄ ምላሽ በማጣቱ ምክንያት ፓርቲዎች ጠቅላላ ጉባኤ እንዲያደርጉ በራሱ ስም አዳራሽ ለመከራየት መገደዱንም ገልጸዋል። አቶ ውብሸት የመስሪያ ቤታቸውን የዘጠኝ ወራት የስራ ሪፖርት ለተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ ባቀረቡበት ወቅት ፍርድ ቤት ሳይቀርቡ ለረጅም ጊዜ በእስር ላይ የሚገኙ የተቃዋሚ ፖለቲካ ፓርቲ አመራሮችም እንደሚገኙ አስረድተው እነዚህን ችግሮች ለመቅረፍ የምክር ቤት አባላት ኃላፊነታቸውን እንዲወጡ አሳስበዋል። ከኮሚቴው አባላት ለተነሱ ጥያቄዎችም ማብራሪያ ሰጥተዋል። ኬኔዲ አባተ ተጨማሪ አለው። የኢትዮጵያ ብሔራዊ ምርጫ ቦርድ የ2015 ዓ ም የዘጠኝ ወራት አፈጻጸም ሪፖርትን ዛሬ ለህዝብ ተወካዮች ምክር ቤት የዴሞክራሲ ጉዳዮች ቋሚ ኮሚቴ ያቀረቡት የቦርዱ ምክትል ሰብሳቢ ውብሸት አየለ ተቃዋሚ የፖለቲካ ፓርቲዎች ጠቅላላ ጉባኤ እንዳያደርጉ ከመከልከል ጀምሮ በአመራርና አባሎቻቸው ላይ የሚደርሱባቸው እስራትና እንግልቶች ፈተና ሆነው መቀጠላቸውን ገልጸዋል። ባልደራስ ለእውነተኛ ዴሞክራሲ እናት ፓርቲ እና ጎጎት ለጉራጌ አንድነትና ፍትህ ፓርቲ ጠቅላላ ጉባኤያቸውን እንዳያካሂዱ በተለያዩ አካላት ክልከላ ተደርጎባቸዋል። አሁንም ጉዳያቸው ለፍርድ ቤት ሳይቀርብ በእስር ላይ የሚገኙ የፖለቲካ ፓርቲ አመራሮች አሉ። ጉዳዩንም እየተከታተለ ይገኛል። የዴሞክራሲ ጉዳዮች ቋሚ ኮሚቴም ቦርዱ በፓርቲዎች ላይ የሚደርሱ ወከባዎችን ለመቅረፍ ያለውን ቁርጠኝነት የተመለከተ ጥያቄ አንስቷል። በቦርዱ በኩል የሚሰጡ ውሳኔዎችና መግለጫዎች በባለ ድርሻ አካላት ዘንድ ተቀባይነትና ተፈጻሚነት እንዲኖራቸው ዘላቂ የክትትልና የቅንጅ ስራ ለማስራት ቦርዱ ምን ያህል ቁርጠኛ ነው? በሂደቱ ያጋጠሙ ችግሮችም ካሉ ቢያብራራ። አቶ ውብሸት ለጥያቄው በሰጡት ምላሽ ተቃዋሚ የፖለቲካ ፓርቲዎች ከመንግስት በሚደርስባቸው ጫና ምክንያት አዳራሽ መከራየት እንኳን እንዳልቻሉ ገልጸው፣ ለቦርዱ ስራም ጭምር ከፍተኛ እክል ሆኗል ያሉትን ይህን ችግር ለመፍታት ስለተከናወኑ ተግባራትም አብራርተዋል። በሶስት ዓመት አንድ ጊዜ አንድ ፓርቲ ጠቅላላ ጉባኤ ካላደረገ ይሰረዛል። ፓርቲዎች ጠቅላላ ጉባኤያቸውን ለማድረግ አልቻሉም። አዲስ አበባ ከተማ ውስጥ ከአዲስ አበባ ውጭ አይደለም ላችሁ። አንደኛው ችግር አዳራሽ፣ ሆቴሎቹ ወይም የሆቴሎቹ ባለቤቶች መፍራት ጀምረዋል አዳራሻቸውን ለፓርቲ ማከራየት። ይሄ የፓርቲዎች የስራ አካሄድ ላይ ከፍተኛ ጫና የሚፈጥር ነው ለብሔራዊ ምርጫ ቦርድም የመጨረሻ ትልቁን ስራ የፖለቲካ ፓርቲዎችን የማስተዳደር ኃላፊነቱን መወጣት እንዳይችል ከፍተኛ ደንቃራ ወይም ጋሬጣ ሆኖ የሚታይ ነው። አንዱን እንዴት እንደፈታ ነው ልንገራችሁ። የሚያሳዝን ነገር ነው። ብሔራዊ ምርጫ ቦርድ አዳራሽ ተከራይቶ በስሙ ያንን አዳራሽ ያ ፓርቲ ሄዶ እንዲሰበሰብበት በማድረግ ነው ያደረግነው። አሁን ሌላ ፓርቲ ሲመጣ በቀደም እንደዛ አድርጋችኋል እዛ ፓርቲ እና ለእኔም አድርጉልኝ ነው ያለው። አድርገናል፣ እናደርጋለን። ግን ለምንድን ነው እንደዚህ አይነት ነገር ውስጥ የምንገባው? የሚገርም ነገር ልንገራቸው። በአንድ ወቅት የአንድ ፓርቲ የኦፖዚሽን ፓርቲ ልበለው መሪ የነበሩ አሁን የካቢኔ አባል የሆኑ እሳቸው ራሳቸው እንኳን የመንግስት አዳራሽ እንዲህ ሲጠየቁ አልፈቀዱም። ያኔ እሳቸው የመንግስት አዳራሽ ጠይቀው ሲከለከሉ እኛ ጋር ነው ግን ያመለከቱት። ስማቸውን መጥራት አልፈልግም። ያዳምጡኛል። አይሆፕ ይህንን ነገር እሳቸውም ጭምር መፍትሄ ይሰጡታል ብዬ ተስፋ አድርጋለሁ። ምርጫ ቦርድ ሚኒስትር ዴታና ከዛ በላይ ስልጣን ያለው የገዢው ፓርቲ ተወካይ እንዲሁም የተቃዋሚ ፓርቲዎች ተወካዮች ያሉበት የሶስትዮሽ ኮሚቴ ጭምር በማቋቋም ለችግሮች እልባት ለመስጠት ያደረገው ጥረትም ተፈላጊውን ውጤት እንዳላመጣ የገለጹት ምክትል ሰብሳቢው የተወካዮች ምክር ቤት አባላትም ሚናቸውን ሊወጡ እንደሚገባ አሳስበዋል። ይህንን የሶስትዮሽ አካሄድ ከጀመርን አንድ ሁለት ዓመት ሊሆነን ነው። በተለይ የሰባት የኦነግ አመራር አባላት እስካሁን ፍርድ ቤት አልቀረቡም በሚል ነገር ግን ለእናንተ ዛሬ በእውነት ማሳሰብ የምፈልገው ይህ ኮሚቴ የዲሞክራሲ ኮሚቴ፣ እኛም የዲሞክራሲ ተቋምነን ልትረዱን ካልቻላችሁና እንደነዚህ አይነት ችግሮች የሚቀረፉበትን ሁኔታ አብረን መስራት ካልቻል በስራ ሂደታችን ላይ ተጽዕኖ ከፍተኛ ይሆናል ብለን ነው እናምነው። ይሄ በድርጅቱ የስራ አካሄድ ላይ ከፍተኛ ተጽዕኖ እያመጣ ያለ ነገር ነው፣ መሰማት መቻል አለብን። የገዢው ብልጽግና ፓርቲ ተወካይ የሆኑት የዴሞክራሲ ጉዳዮች ቋሚ ኮሚቴ አባል ዶክተር አንጋሳ ኢብራሂም ፓርቲያቸው በራሳቸው ላይ አደረሰ ያሉትን በደል ጠቅሰው አስተያየትና ጥያቄ አቅርበዋል። አንዳንድ ቦታዎች ላይ ተመራጮች መራጫቸውን የማናገር መብት ተነፍገዋል። ለምሳሌ እኔ በኦሮሚያ ክልል በምስራቅ ሐረርጌ የመረጠኝን ሕዝብ በራሴው ፓርቲ አመራሮች ሕዝቡን እንዳላናግር በመሳሪያ ተከልክያለሁ። የኔ ፓርቲ ገዢው ፓርቲ የኔን ሀሳብ ፈርቶ፣ የኔን እውነተኛነት ፈርቶ በእንዲህ አይነት መልኩ ተመራጭን ለማውጣት ከፈለገ በተፎካካሪው ላይ ምንድን ነው የሚያደርገው? ያሰጋኛል ማለት ነው። እንዲህ አይነት በደሎችን እንዴት ነው መቅረፍ የምትችሉት? በዚህ ዙሪያ ያለው ቁርጠኝነቱ ምን ያህል ነው ለማለት ነው። ምን ያህል ቁርጠኛ ናችሁ ለተባለው በህግ የተሰጠንን ኃላፊነት የመወጣቱን ጉዳይ በተመለከተ ግን የፖለቲካ ምህዳሩ እንዳይጠብ፣ የዴሞክራሲ ሂደቱ እየጎለበተ እንዲሄድ የምርጫ አካሄዱ ከጊዜ ወደ ጊዜ ስታንዳርዱ ከፍ እንዲል ከፍተኛ ጥረት አድርገናል። አዲስ ክልል ለማደራጀት በደቡብ ክልል በሚገኙ ስድስት ዞኖችና አምስት ልዩ ወረዳዎች የተካሄደው ህዝበ ውሳኔ ከምርጫ ቦርድ ያለፉት ዘጠኝ ወራት ክንውኖች መካከል ሲሆን እንዲሻር ተወስኖ በቅርቡ በድጋሚ ይካሄዳል የተባለውን የወላይታ ዞን ህዝበ ውሳኔ በተመለከተም ሰፊ ውይይት ተካሂዷል። በቀጣይ የሚካሄደው ህዝበ ውሳኔ 250 ሚሊዮን ብር የሚወጣበት መሆኑን የገለጹት አቶ ውብሸት አየለ መሰል ችግሮች ከተከሰቱበት በድጋሚ እንደሚሰረዝም አበክረው ገልጸዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። በተከታይ ወደዚህ ወደ ዩናይትድ ስቴትስ ነው የምንመለሰው። አሜሪካ ብድሯን መክፈል ካልቻለች በዓለም ዙሪያ ቀውስ ይከሰታል ይለናል። የአሜሪካ መንግስት የሚበደረውን መጠን ከፍ ለማድረግና ብድሩን ለመክፈል እንዲችል ፕሬዚዳንት ባይደንና በኮንግረስ አመራሮች መካከል ትላንት ማክሰኞ የተካሄደው ውይይት ካለ ውጤት ተበትኗል። በሚቀጥሉት ጥቂት ሳምንታት ስምምነት ላይ የማይደረስ ከሆነ አሜሪካ በታሪኳ ለመጀመሪያ ጊዜ ብድሯን ሳትከፍል ትቀራለች። ይህም በመላው ዓለም የገንዘብ ቀውስ እንዲከተል ያደርጋል ስትል የአሜሪካ ድምጿ የዋይት ሀውስ ዘጋቢ ፓስ ሰዓት ሲዊዳ ኩስ ወራ በላከችው ሪፖርት አመልክታለች። እንግዱ ወልድ ያያቀርበዋል። በታሪክ ለመጀመሪያ ጊዜ አሜሪካ እዳዋን ለመክፈል ሳትችል ልትቀር ትችላለች የሚል ስጋት በአንዣበበትና መፍትሄ ለመስጠት የቀራት ጊዜ በሳምንታት በሚቆጠርበት በዚህ ወቅት ፕሬዚደንት ባይደን የዓለም ገበያን ለማረጋጋት ጥረት በማድረግ ላይ ይገኛሉ። ብድራችንን መክፈል አለመቻል አማራጭ እንዳልሆነ በስብሰባ ወቅት ግልጽ አድርጌ ያለሁ። ያንን ደጋግሜ ተናግሬ ያለሁ። አሜሪካ ብድሯን ላለመክፈል የምትጥር አገር አይደለችም። ላለፉት በርካታ ወራት መፍትሄ ሳይገኝለት ለቀረውና አገሪቱ እዳዋን መክፈል ትችል ዘንድ መበደር የምትችለውን የገንዘብ መጠን ከፍ ለማድረግ ፕሬዚደንት ባይደን ከምክር ቤት መሪዎች ጋር ትናንት ከቀትር በኋላ ስብሰባ ተቀምጠው ነበር። የምክር ቤቱ አፈ ጉባኤ ሪፐብሊካኑ ኬቪን መካርቲ ሌሎች ወጪዎች የማይቀነሱ ከሆነ በሚል የብድር ጣራውን ከፍ ለማድረግ ሳይስማሙ ቀርተዋል። ምክር ቤቱ የብድር ጣራውን ኃላፊነት በተሞላው መንገድ ከፍ አድርጓል። ወጪያችንን በተመሳሳይ ለመቀነስና የኢኮኖሚ እድገትን ለማምጣት ለፕሬዝደንቱ አንድ ቀላል ጥያቄ አለኝ። ሌላ ወጪያችንን የምንቀንስበት መንገድ የለም ብለው ያምናሉ? አሜሪካ የብድር ጣራውን ከፍ ለማድረግ ሳትችል ከቀረች በአገሪቱ የኢኮኖሚ ድቀትን ከማስከተሉ በተጨማሪ በመላው ዓለም ባለው የማዋለና የገበያ ላይ ቀውስን እንደሚያስከትል የዋይት ሃውስ ቃል አቀባይ ካሪን ዣን ፔር ያስጠነቅቃሉ። ብድርን አለመክፈል በዓለም የአሜሪካ ዶላርን ዋጋ፣ የአሜሪካን ተቋማትንና አመራር በተመለከተ መተማመን እንዳይኖር ያደርጋል። ይህም በገንዘብ ዝውውርና የሸቀት ገበያ ላይ ቀውስ ሊፈጥር ይችላል። ምክንያቱም ዋጋቸው የተተመነው በዶላር ነው። የአሜሪካ ኢኮኖሚ በዓለም ትልቅ ኢኮኖሚ ሲሆን ዶላሩም በዓለም ተመራጭ መገበያያ ነው። አሜሪካ ዕዳዋን ሳትከፍል ከቀረች ግምጃ ቤቱ ቦንዱን በቅናሽ እንዲሸጥ ሲያስገድድ የዶላርን አቅም ያዳክማል፣ የወለድን መጠንም ይጨምራል ሲሉ ተንታኞች ይናገራሉ። ደዝመንድ ላችማን በዓለም አቀፍ የገንዘብ ድርጅት አይኤምኤፍ የቀድሞ ምክትል ዲሬክተር ሲሆኑ አሁን በአሜሪካ የንግድ ተቋም ተመራማሪ ናቸው። በአሜሪካ የወለድ መጠን ከፍ ካለ የሌሎችም ነገሮች የወለድ መጠን ከፍ ይላል። እናም የንብረት ዋጋም አስተማማኝ ሁኔታ ውስጥ እንዳይሆን ያደርጋል። የአሜሪካ ግምጃ ቤት ቦንድ በተለምዶ ለማዋለነዋ የደህንነት አስተማማኝ ተደርጎ ይቆጠራል። በውጭ ጉዳይ ሚኒስቴር የቀድሞ የኢኮኖሚ ባለሙያ በአሁኑ ወቅት ደግሞ የውጭ ግንኙነት ምክር ቤት በተሰኘው ተቋም ተመራማሪ ሃይዲ ክሬቦ ሬዲከር እንደሚሉት ቀውሱ እንዳለ ሆነው አገራትና ባለሀብቶች የአሜሪካ እዳ ለመክፈል ከሚገባው በላይ ሊያሳስባቸው አይገባም። ይህ ለመክፈል ያለንን ፈቃደኝነት የተመለከተ ጥያቄ ነው፤ የመክፈል ችሎታን የተመለከተ አይደለም። ብድርና ለመክፈል ከነዚህ ሁለት ነገሮች አኳያ መታየት አለበት። ባይደንና የምክር ቤቱ መሪዎች አርብ ለመገናኘት ሌላ ቀጠሮ ይዘዋል። እያዳመጣችሁት ያላችሁት በ19 በ25፣ እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል። ሃምሳ ሰባት ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈውን የረቡዕ ምሽት ዝግጅታችንን ነው። የመጀመሪያውን አጋማሽ መሰናዶችንን አጠናቅነን ወደ ሁለተኛው አጋማሽ ነው የምንሻገረው። የሁለተኛው አጋማሽ የመጀመሪያ ቅንብር ዲሞክራሲ በተግባር ነው። በቤኒሻንጉል ጉምዝና በጋምቤላ ክልሎች በሸማቂዎችና በመንግስት መካከል የተደረሰውን የሰላም ስምምነት ተከትሎ የሰፈነው መረጋጋት ዘላቂ እንዲሆን ሁለቱም ወገኖች ቃላቸውን መጠበቅ እንዳለባቸው የጋምቤላ ዩኒቨርሲቲ ምክትል ፕሬዚዳንት ጋትሎ አክሮን ለአሜሪካ ድምጽ ተናግረዋል። የሁለቱም ክልሎች አንዳንድ ነዋሪዎች በክልሉ የሰፈነው ሰላም እንዳስደሰታቸው ገልጸዋል። በሁለቱም ክልሎች ከዚህ ቀደም በሽምቅ ውጊያ ውስጥ ተሳታፊ የነበሩ የሸማቂዎቹ መሪዎች ሰላሙን ዘላቂ ለማድረግ ከመንግስት ጋር እንደሚሰሩ ማሳወቃቸው ይታወሳል። ናኮር መልካ ተከታትሎታል። የጉሙዝ ህዝቦች ዴሞክራሲያዊ ንቅናቄ ጉዴን ሊቀመንበር አቶ ግራኝ ጉደታ በወራ ጥቅምት 2015 ዓም ከቤኒሻንጉል ጉሙዝ ክልል መንግስት ጋራ የሰላም ስምምነት ፈርመው ከአንድ ሺህ በላይ የሚሆኑ ታጣቂዎቻቸው ከጫካ ተመልሰው በምህረትና ይቅርታ ከህብረተሰቡ ጋር ከተቀላቀሉ ወዲህ ከመንግስት ጋር በሰላምና በልማት ዙሪያ እየሰሩ መሆናቸውን ገልጸዋል። ከሰላም ስምምነቱ ወዲህ ስላሉ ለውጦች አቶ ግራኝ ተከታዩን ብለዋል። ሕዝቡ በጣም ተረጋግተዋል። እኔ በአይኔ አይቼዋለሁ። ለምሳሌ ደባቲ ገልገል በላስ መንገድ ዝግ ነበረ፣ ሕዝቡ ማይንቀሳቀስም ነበር። ይሄ ከታጣቂዎች ጋር ተስማምተን መንገዱ ከፍተን መጣ በዛ ትራንስፖርት እንዲቀጥል አድርገን ነው የመጣ ነው ሁለተኛ በዚህ በወንበራ ወረዳ ቡጉንዲ የሚባል ቀበሌ አንድ አራት ቀበሌ የሚያቋረጥ መንገድ ተዘግቶ የነበረው ኬላ የተባለው ኬላውም ተከፍቶ ህዝብ ለህዝብ ግንኙነት አስጀምረ ነው የመጣ ነው። ስለዚህ አሁን መተከልም ይሁን ከማሽን ይሁን ሰላም ሙሉ በሙሉ መጥተዋል ብለን እናምናለን። ከዛ አባይ ማዶ አሁን ጀምሮ አባይ ወደ ክልሉ የሚመጣው መንገድ ምንም አይነት ይጃባ አያስፈልግም። ዝም ብሎ መኪና እንደ ልጉ ነው የሚጓዘው። አሁን ወደ እርሻ እየገቡ ነው። በሌላ በኩል በወርሀ ታህሳስ ሁለት ሺህ አስራ አምስት ዓመተ ምህረት ከመንግስት ጋራ ስምምነት ላይ ደርሶ የተመለሰው የቤኒሻንጉል ህዝቦች ነጻነት ንቅናቄ ብሔነን ከስምምነቱ ወዲህ ሰላም በክልሉ መውረዱ ተጠቁሟል። የካማሽ ዞን ካማሽ ከተማ ነዋሪ የሆኑት አቶ ዋሲሁን ሰንበታ ከሰላም ስምምነቱ ወዲህ ሰላም በመውረዱ ህብረተሰቡ ደስተኛ ነው ሲሉ ገልጸዋል። የህብረተሰቡ እንቅስቃሴ እና አስተሳሰብ በጣም ደስ ያለ ነው። ሁሉ ከተፈራረመ ወዲህ ና ስምምነቱ ከተደረሰ ወደዚህ ለውጥ አምጥቷል ማለት ይቻላል። ዘለቂታ የሚኖረው ከሆነ ዘላቂ መሆን አለበት እንጂ ከዚህ የሚቀጥል አይነት ከሆነ በጣም ደስ የሚል ነው። በክልሉ ባለፉት አራት ዓመታት ውስጥ በግጭት ምክንያት ተፈናቅለው ከነበሩ ከአራት መቶ ሰባ አምስት ሺህ በላይ ሰዎች መካከል አራት መቶ ሰላሳ ሺህ የሚሆኑቱ ወደ የአካባቢያቸው መመለሳቸውንና ከሰላም ስምምነቱ ወዲህ የመፈናቀል ሁኔታ እንደሌለ የክልሉ አደጋ ስጋት ስራ አመራር ጽህፈት ቤት ገልጿል። በተያያዘ በጋምቤላ ክልልም በጋምቤላ ነጻነት ግንባር ጋነግና በመንግስት መካከል ባለፈው ሚያዝያ ወር 2015 ዓ ም የተደረሰውን የሰላም ስምምነት ተከትሎ በክልል ውስጥ ለውጦች መታየታቸውን የጋነግ የቀድሞ ጦር መሪ ጋትሉአክ ቡም ለቪኦኤ ተናግረዋል። አንድ ህዝቡን ደስ ብሏል። በተለይ በጋምቤላ ከተማ ውስጥ የሚገኝ ማህበረሰብ ግን በአጠቃላይ ሰላም ማምጣቱ በጣም ነው የደገፉት እና በጣም ነው ደስ ያላቸው መረጋጋት ፈጥሯል። የቀረው ብቻን ከህዝብ ጋር ውይይት አላደረግንም እስካሁን እሱ ነው፣ ምክንያቱም የሰላሙ ባለቤት እሱ ስለሆነ ህዝቡ። ስለዚህ ማህበረሰቡ ጥልቅ ግንዛቤ እንዲኖረው ማድረግ አለብን። አሁን እኛም አሁን ህዝቡም መወያየት ያለበትን ስለ ሰላሙ ነው። አሁን እኛም ደጋፊም የነበሩም ከዚህ በፊት ከእናንተ ጋቅም የነበራቸው ሰዎች ከአሁን በኋላ ሰላም ስለሆነ ሰላም ተባባሉ፣ በሰላም ኖሩ የሚል ምልክት መስተላለፍ አለበት። የክልሉ የጸጥታና ሰላም ግንባታ ቢሮ ምክትል ኃላፊ ኡቶ ኡኮት በበኩላቸው በሁለቱ ወገኖች መካከል የሰላም ስምምነቱ መፈረሙ ክልሉን ከጸጥታ ስጋት ነፃ እንደሚያደርግ ዜጎች ያለ ስጋት መንቀሳቀስ እንደሚችሉና ተበላሽቶ የነበሩ ማህበራዊ ትስስሮችን መልሶ ማጠናከር ለሰላሙ መመለስ ወሳኝነት እንዳለው ለአሜሪካ ድምፅ አስረድተው ነበር። በሁለቱም ክልሎች ውስጥ የነበሩ የትጥቅ ትግል አካሄዶች ከዚህ ቀደምም እንደነበሩ የሚያስረዱት በጋምቤላ ዩኒቨርሲቲ የአስተዳደርና ቢዝነስ ልማት የምክትል ፕሬዚዳንት ዶክተር ጋትሏክ ሮን ናቸው። በግጭትና ፍታቱ ዙሪያ በርካታ ጥናቶችን ማከናወናቸውን የሚናገሩት ዶክተር ጋትሏክ ስለ መንስኤውም አብራርተዋል። በገንቤላ ብዙ ጊዜ እነዚህ ሰዎች በማውጣት ያው ለገንቤላም አዲስ አይደለም። በሚሸንጉልም እንደዚህም በተወሰነ ጊዜ ያዲቅ በነበረበት ጊዜም ወጣ ገባ የሚሉ ነበሩ። ምንድን ነው ይህንን ወደዛ ሆን የሚያስኬዳቸው ብለው ብዙ ጊዜ በክልሉ የሚደረጉ ያሳደር ሁኔታ ሳይመቻቸው ሲቀር ነው ወደ ጫካ የሚወጡ። እኛ መልስ አልተሰጠም ለምን አልተደረገም የሚለው አገራዊ ይዘት ያለው ሳይሆን አብዛኞቹ ክልላዊ ይዘት ያለው ናቸው። ሚሲን ጎል ት ሲሜት ያኔ በቃ ሪስ መስታደሩ ቆራት ነው ምናምን እያሉ የወጡ ነበሩ። እዚህ ከምቤላ ራሱ እንደዚህ ብዙ ችግሮች ከአድሚኒስትሬሽን ጋር ያለው ችግሮች እንደዚህ በውይይት ከመፈታት ከዚያ ያለፈ የሚመጡ ናይቶ አዲስ ነገርም አይደለም። ሸማቂዎቹ ከመንግስት ጋር የሰላም ስምምነት ፈርመው መመለሳቸው የሚበረታታ መሆኑን የጠቆሙት ዶክተር ጋትሏክ ሁለቱም አካላት የገቡትን ቃል መጠበቅ እንደሚገባቸው አሳስበዋል። ወደ ሰላም መንገድ ስናደረገው ሰላም የበለጠ ነገር የለውም ሰላም ካለ ነው ልማት የሚሰራ ሰላም ካለ ነው ሰው ተረጋግቶ የራሱ ስራ መስራት የሚችል ገበሬም ቢሆን ወደ እርሻው የሚሄደው ሰላም ሲኖር ነው ስለዚህ ነገሮች በሰላም ውይይት መደረግ የተሻለ ነገር ነው ስለዚህ እነዚህ ጣጣቂዎች ስምምነት መደረጉ ጥሩ ነው ምናልባት ችግር ቢኖር አያያዙ ለምሳሌ በአያያዙ ደረጃ አንዳንድ ጊዜ ፕሮሚስ ተገብቶ ያን ፕሮሚስ በትክክል ካልገባ ተመልሶ ሰው መሄዱ አይቀርም። ደግሞ የፖለቲካ ሁኔታ አንፕረዲክትብል ነው ወደፊቱ የሚለው ሚዶ ነው። ግን ለአሁኑ ሰላም የተፈራረሙ ዶክመንት ማክበር ይግት ነው፣ የሚለው ለዚህም በዋት እና በኢትዮጵያ መንግስት መካከል የተፈረመውን ስምምነትና አተገባበር እንደ አርአያነት ሊቀበሉት የሚገባ ነው ሲሉ የጋምቤላ ዩኒቨርሲቲው ምሁር አስረድተዋል። በእኔ እይታ ሌሎችም ክልሎች አሁን ፌደራል ከትግራይ ክልል ያደረገው ስምምነት ቢማሩ ይቻላል። ኦልሞስት በአጭር ጊዜ ሰክሰስፉል የሆነው መንግስትም ትግራይ ክልልም የተፈራረሙ ስምምነት በማክበር ነው። ይህም እየተገኘ ስለዚህ አሁንም እነዚህ ክልሎችም ከራሳቸው ሰዎች ጋር ተስማምቶ ከገቡ በዚህ በዚህ እናደርጋለን ብሎ ተስማምቶ ከገቡ የገቡበት ቃል የፈረሙ ዶክመንት ማክበር አለባቸው። መንግስትም የራሱ ድርሻ በቃ በዚህ ዚህ ያደርጋለሁ ብሎ ኮሚቴ ካረገ ዶክመንቱ ከፈረመ እነዚህ ታጣቂዎች የነበሩ በዚህ በዚህ በቃ ተስማምተናል ብሎ ካረጉ በዚህ በዚህ መንግስት የተስማሙ ሁሉም ነገሮች ማክበር አለባቸው። ዊን ዊን የሆነ ነገር ከሌለ፣ ዊንሉስ ከሆነ ደግሞ ያው ብዙ ጊዜ ጊዜያዊ ነው። ያው ሁለቱም በቃ እየተስማሙ ይሄ ነው ይሄ ነው በቃ ተስማምቷል፣ ይሄን ትቻለው አንተ ይሄን ተው በዚህ ነውን የሚለው ከተስማሙ ማክበር ይግል። በሌላ በኩል በኦሮሞ ነጻነት ሰራዊትና በኢትዮጵያ መንግስት መካከል በታንዛኒያ የራስ ገዝ አስተዳደር በሆነችው የዛንዚባር ደሴት የተጀመረው የቅድመ ድርድር ንግግር ላይም ሁለቱ አካላት ሰላም ለማውረድ ቢስማሙ የተሻለ ነው ሲሉ አስተያየታቸውን ሰጥተዋል። በትክክል ሕዝብን አስተዳድራለሁ የእኔ ህዝብ ተበድሏል ብሎ የሚሆን ከሆነ አምሹር በፒስፉል ደረጃ መስማማት ይችላል። አሁን ያለንበት የጋራ ነገር እሺ ማድረግ ነው እና ምናልባት የሚከብድም አይደለም። የኢትዮጵያ የሚመስል በጋራ መወያየት የክልል የሚወስን ደግሞ ሁሉም አሁን ለምሳሌ የአማራ ያገባኛል፣ የኦሮሚያ ሰላም አጣት እንደ አንድ ዜጋ ያገባኛል ብሎ ሁሉም ፊል ማድረግ አለበት። ሶሉሽን ኢትዮጵያውያን የጋራ ሶሉሽን መፈጠር አለባቸው። በመድረክ ውይይቶች መድረክ ማመን አለበት ሰው። ከዚህ ቀደም ከኦሮሞ ነጻነት ሰራዊት ጋር ግንኙነቱን ማቆሙን ያስታወቀው የቀድሞ ጋንግ ሸማቂ ቡድንም ታጣቂ ኃይሉ ወደ ሰላም ስምምነት እንዲመጣ ጥሪ ስለማቅረቡ መዘገባችን ይታወሳል። በመንግስትና በኦሮሞ ነጻነት ሰራዊት መካከል የተካሄደው የቅድመ ድርድር ንግግር ባለፈው ሳምንት ውስጥ በአንዳንድ ጉዳዮች ላይ ከስምምነት ላይ ሳይደርስ መጠናቀቁ ተገልጿል። ለአሜሪካ ድምፅ ናኮር መልካ ካምቦ። በተከታይ የምናልፈው ወደ ሱዳን ነው። በሱዳን ያለው ግጭት ለጎረቤት ሀገሮች ስጋት ፈጥሯል ይለናል። ምንም መሻሻል ያላሳየው በሱዳን ተፋላሚ ወገኖች መካከል የሚደረገው የሰላም ንግግር የቀጠለው ግጭት በጎረቤት ሀገራት ላይ አደጋ መጣሉን ገልጸው ተንታኞች አስጠንቅቀዋል። ሱዳን ከወታደራዊ ይልቅ አንድ ቀን በሲቪሎች የሚመራ መንግስት ሊኖራት ይችላል በሚለው የሱዳናውያን ተስፋ ላይም ከባድ መዘዝ ሊያስከትል እንደሚችል ተንታኞች ጠቁመዋል። የአሜሪካ ድምጿ ማርያም አዲያሎ ከናይሮቢ ያደረሰችን ዘገባ እንደሚከተለው ይቀርባል። በሱዳን ጦርነት ከተቀሰቀሰ ከ25 ቀናት በኋላም ውጊያው እንደቀጠለ ሲሆን ተፋላሚዎቹ ወገኖች ግጭቱን ለማቆም የመደራደር ፍላጎት እንዳላቸው የሚጠቁም ምንም አይነት ምልክት አይታይም። በቅርቡ በናይሮቢ ጉብኝት ያደረጉት የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ ቃል አቀባይ አቪና ሻምዳሳኒ ከአሜሪካ ድምጽ ጋር በነበራቸው ቆይታ ሁኔታው እጅግ አሳሳቢ መሆኑን ተናግረዋል። የተኩስ ማቆም ስምምነቶች አሉ። ለተወሰነ ያህል እረፍትና መረጋጋትን ምክንያት ሆኗል። ሰዎች ከቤታቸው መውጣትና አካባቢያቸውን ጥለው ለመሸሽም ችለዋል። ነገር ግን የአየር ጥቃቶቹ አሁንም እንደቀጠሉ ናቸው። አርኤስኤፍ የፕሬዝዳንት ህንጻዎችን ሳይቀር ለወታደራዊ ዓላማ መቆጣጠሩን እንደቀጠለ ነው። ለመሸሽ የሚሞክሩ ሰዎችም በመንገድ ላይ የጸጥታ ስጋት ብቻ ሳይሆን ዘረፋም ይደርስባቸዋል። ከፍተኛ የመድኃኒት የምግብና የነዳጅ እጥረት አለ። ሁኔታው እየተባባሰ እና ወደ ከፍተኛ ግጭትም እያመራ ነው። ግጭቱ አካባቢው ላይ ባለ ሙሉ ቀጠና እና ከዛም ባለፈ ጉዳት የማድረስ አቅም አለው በማለት ለአሜሪካ ድምፅ አስተያየታቸውን የሰጡት ደግሞ ዋሽንግተን ዲሲ በሚገኘው አሜሪካን ዩኒቨርሲቲ ዓለም አቀፍ ፖለቲካ የሚያስተምሩት ኳኩ ንዋማህ ናቸው። ሱዳን ሰባት ጎረቤቶች አሏት። ሁሉም ደግሞ በተወሰነ ደረጃ አለመረጋጋት አለባቸው። ስለዚህ ይሄ ግጭት በደቂቃ ውስጥ ቀጠናዊ ሊሆን ይችላል። ቀይ ባህርን ተሻግሮ ወደ ሳውዲ አረቢያና የመንን የመንም ሊዛመት ይችላል። ስለዚህ በዚያ ቀጠና ውስጥ ሊበላሹ የሚችሉ በጣም ብዙ ነገሮች አሉ። የሱዳን ጦርና የፈጥኖ ደራሽ ድጋፍ ሰጪ ኃይሎች ተወካዮች በሳውዲ አረቢያ የወደብ ከተማ በሆነችው ጅዳ ሲገናኙ ቆይተዋል። የዚህ ውይይት ዋነኛ ዓላማ ግጭት ማቆም የሚያስችል የሰላም ስምምነት ላይ ለመድረስና ሰፊ ለሆኑ ውይይቶች መሰረት መጣል ቢሆንም በዩናይትድ ስቴትስ የሰላም ተቋም የአፍሪካ ዳይሬክተር የሆኑት ሱዛን ስቲጋንድ ሱዳን በሲቪል ወደሚመራ መንግስት መመለሷን የሚመለከት ስጋት አለ ይላሉ። ብዙ ሰዎች ማንኛውም የወደፊት ፖለቲካ ውይይቶች ማዕከል ሊሆኑ የሚገባቸው እና በሱዳን ውስጥ ለደረሰው ሰብአዊ ቀውስ ምላሽ ለመስጠት ግንባር ቀደም ተሰላፊ የሆኑ ሲቪሎች ዜጎችና የፖለቲካ አመራሮች ሚና ዙሪያ ጥያቄዎችንና ስጋቶችን ገልጸዋል። አርኤስኤፍ በመባል የሚጠራው ፈጥኖ ደራሽ ድጋፍ ሰጪ ኃይሎች መሪ የሆኑት ጀነራል መሐመድ ሀምዳን ዳጋሎ በቅርቡ በትዊተር ገጻቸው ላይ ባስተላለፉት መልእክት እሳቸውም ሆኑ አርኤስኤፍ ለዲሞክራሲና በሲቪል ወደሚመራ መንግስት ሽግግር ያላቸውን ቁርጠኝነት ገልጸዋል። ተቀናቃኛቸው የሆኑትና የሱዳንን ጦር የሚመሩት ጀነራል አብዱልፈታህ አልቡርሃን ግን እንደዚህ አይነት ቃል አልገቡም። ሆኖም ዳጋሎና ቡርሃን እንደ አውሮፓያን አቆጣጠር በ2021 ዓ ም በሲቪልና ወታደራዊ ጥምረት ይመራ የነበረውን መንግስት ለመጣል ተባብረዋል። በሱዳን እየተካሄደ ያለው ግጭት በርካቶችን ወደ ጎረቤት አገር እንዲሄዱ ያደረገ ሲሆን ብዙ ሱዳናውያን ከጥቂት ዓመታት በፊት በተካሄደ የእርስ በርስ ጦርነት ምክንያት በርካቶች ጥለው ወደ ሸሹት ደቡብ ሱዳንም ተሰደዋል። ደቡብ ሱዳን የሚገኘው የተባበሩት መንግስታት የስደተኛ መርጃ ድርጅት ቃል አቀባይ ቻርሎቴ ሆልኪውስት እንደሚሉት አሁን በርካቶች ወደ ሀገሪቱ ለመመለስ ተገደዋል። እስካሁን ወደ አርባ አምስት ሺህ የሚጠጉ ሰዎችን መዝግበናል፣ ነገር ግን ቁጥሩ ከዛም በላይ ሊሆን ይችላል። ለሁለተኛ ጊዜ መፈናቀልም አሳዛኝ ነገር ነው። በእርስ በርስ ጦርነቱ ወቅት በሱዳን የተሻለ ደህንነት ለማግኘት ነበር የተሰደዱት። አሁን ደግሞ መልሰው ወደ ደቡብ ሱዳን እየተሰደዱ ነው። ቃል አቀባዩ አክለው ብዙዎች በላይኛው አባይ ወደሚገኘው ደቡብ ሱዳን ለመሻገር በእግር፣ በአውቶብስ ወይም በአህያ የሚጎተት ጋሪ በመጠቀም ረጅም ቀናት መንገድ ላይ ማሳለፋቸውን ይገልጻሉ። እጅግ ደክመውና ተርበው እንደሚደርሱ በመግለጽም የስደተኛ መርጃ ተቋሙ በድንበር ላይ የአስቸኳይ ጊዜ እርዳታ እየሰጠና ሰዎቹን ሬንክ ወደተባለች ከተማ እያጓጓዘ መሆኑን አስረድተዋል። ሆኖም ይላሉ ሆልኩዊስት፣ ሬንክ ያለው አቅምም ውስን በመሆኑ ሰዎቹ ከዛም እንዲነሱ ዩኤንኤችሲአር ያበረታታል። በማርያማ ዲያሎ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ዝግጅታችን እንደቀጠለ ነው። ተከታዩ ደግሞ ሳምንታዊው ሴቶችና ቤተሰብ ነው። ሴቶች የተለያዩ ሰዎች ከተጠቀሟቸው በኋላ ቆሻሻ ብለው የሚጥሏቸው ተረፈ ምርቶች ሀብት መሆን ይችላሉ ስትል የተጣሉ ቆሻሻዎችን እንደገና በማምረት ወደ ሀብትነት እየቀየረች ያለች ወጣት ለሀምሳ ወጣቶች የስራ እድልም ፈጥራለች። የኩል ፕላስቲክ መስራችና ስራ አስኪያጅ ወይዘሮ ሰላማዊ ቶማስ አሜሪካ ድምጽ አነጋግሯታል። ዙሪያችንን ከተመለከትን ስራ መፍጠር እንችላለን፣ ሁሉም ነገር ሀብት ነው የምትለው ወይዘሮ ሰላማዊት ከምንም እንደተነሳችና አሁን ሁለተኛ ፋብሪካ ለመገንባት ዝግጅት ማጠናቀቋንም አስታውቃለች። ሰላማዊትን ያነጋገራት ዮናታን ዘብዴዎስ ነው። የተጣሉ ፕላስቲኮችና ጀሪካኖችን መልሶ መጠቀምን አንደኛው ግቡ፣ የማይበሰብሱ ቁሳቁሶች በተፈጥሮና አካባቢ ላይ የሚያደርሱትን ብክለት መቀነስ ሌላኛው ዓላማ አድርጎ የዛሬ አምስት ዓመት በሐዋሳ ከተማ የተጀምረው የኩል ፕላስቲክ መስራችና ስራ አስኪያጅ ወይዘሮ ሰላማዊት ቶማስ ስለ ድርጅቱ አጀማመር ትናገራለች። ይህን ስራ እንዲሰራ ያነሳሳኝ አንደኛ የተማርኩትም ሳይንስ ኬሚስትሪ ነው። ዘን በአካባቢ ደግሞ የተለያዩ የፕላስቲክ ተረፈ ምርቶችን አይ ነበር። ስለዚህ ይህን እንደ መልካም አጋጣሚ በማየት የፕላስቲክ ሪሳይክሊንግ አካባቢን መጠበቅ ላስ ከቆሻሻ ገቢ ማግኘት እንደሚቻል ስለተረዳ ሁን ወደ ስራው ሊገባች። ከዚህ በተጨማሪም የኬምስትሪ ምርቋ ሰላማዊት በዚህ ዘርፍ እንድትሰማራ ጉልበት ሆኖኛል ያለችውንም ስትናገር ከዚህ በፊት የፋብሪካ ላይ ለተወሰነ ጊዜ ሰርቻለሁ። ፋብሪካ ፋብሪካ ለብዙ ሰው የስራ እድል ይፈጥራል። ፕላስ ጥሩ ገቢም ያስገኛል። ያን በማየት በትንሹ ለመጀመር ያው ስራ ወስኜ መልቀቅ ነበረብኝ። ሰላማዊት የልጆች እናት ነች፣ የቤት አስተዳዳሪም። ታዲያ ተደራቢ ኃላፊነት መሸከምና ለራእይ ስኬት መትጋት ሂደቱ ቀላል እንዳልነበርም ገልጻለች። ስራ ላይ ሆኜ በጎን ለጎን በጣም ዋጋ እየከፈልኩኝ ማስተካከል ነበረብኝ። ብዙ ሂደቶችን ማሽን የማግኘቱን ማሽን ለማየት ልጆችም ትቶ ቻይና መሄድ ነበረብኝ። በጊዜው ህጻን ልጅም ትቶ መሄድ እነዚህ እነዚህ ነገሮች በቃ ማሸነፍ እንዳለብኝ ያለሁበትን ካለሁበት የተሻለ ማግኘት እንዳለብኝ ለራሴ ስለነገርኩት፣ ያው መፍራቱም ቢኖር ግን ያው ተቋቁሚው አድርጌ ያለው ብዙ የኢትዮጵያ ወጣቶች በእንደዚህ አይነት የስራ መስክ መሰማራት ሲሹ የመነሻ ገንዘብ ወይም ካፒታል አለመኖር ብድር አለመመቻቸትና የማሽነሪ አለመኖር የሚቸገሩባቸው መሰረታዊ ጉዳዮች ስለመሆናቸው ይናገራሉ። የሰላማዊትን ተሞክሮ ጠየቅናት። እኔ መጀመሪያ ከፕላስቲኩ በፊት ምንድነው ስራን ለመሞከር ያደረግኩት አገልግሎት ስራ ጀመርኩኝ። የአገልግሎት ስራ የአገልግሎት ስራ ላይ ልምድ በማግኘት የተወሰነ የመነሻ ካፒታል በመያዝ ወደ ማኑፋክቸሪንጉ ምክንያቱም ማኑፋክቸሪንጉ ብዙ ፋሲሊቲ ይፈልጋል መስሪያ ቦታ ይፈልጋል። የኃይል አቅርቦት ይፈልጋል። እነዚህ ነገሮች ለማሟላት አገልግሎት ዘርፉ ላይ ስራውን ለማየት ሞከርኩኝ። ገቢንም የተወሰነ መነሻ ካፒታል የሚሆነኝን ካዘጋጀው በኋላ ነው ወደ ማኒፋክቸሪንጉ የገባሁት። ተረፈ ምርቶችን የሚያገኟቸው ሰብስበው ከሚያቀርቡላቸውና ከሀዋሳ ኢንዱስትሪ ፓርክ መሆኑን ወይዘሮ ሰላማዊት ገልጻለች። ሪሳይክል ያደረገዋቸውን ወይም መልሶ ያመረቷቸውን ምርቶች እንደ የፈላጊዎቻቸው እንደሚያቀርቡላቸውም ትናገራለች። እነዚህን ጥሬ እቃዎች ፍላጎት ባለበት ሴልስ እናደርጋለን። ያየቸውን የፕላስቲክ ማቴሪያሎች ተጠቅመው ጀሪካን፣ የተለያየ ነገር የሚያመርቱበት ፋብሪካ ሰፕላይ እናደርጋለን። ከዛ በተጨማሪ በፕላስቲኮችን የፕላስቲክ ምርቶችን ለግብርና ግብዓት እንዲሆኑ የምናዘጋጃቸው እነሱም እንደ ደንበኛው ፍላጎት በሚፈልገው ማቴሪያል ማዘጋጀትን ስለምንችል እነሱንም ተጠቅመን የግብርና ግብዓት እናዘጋጃለን። ሌሎች ወጣቶችም የስራ እድል ተፈጥሮላቸው በማህበሩ ቅጥር ግቢ ውስጥ በስራቸው ላይ ያሉ አይቻቸዋለም። አሁን ላይ በቋሚነት ሀምሳ ሰራተኛ አለ። ስራው እቃ በብዛት በሚገኝ ሰዓት ከዛም በላይ ቁጥሩ ከፍ ይላል። ድርጅቱ ለ250 ወጣቶች የስራ እድል ይፈጥራል ያለውን ሁለተኛ ፋብሪካ ለመገንባት ዝግጅት ማጠናቀቁን ወይዘሮ ሰላማዊት አስታውቃም። የሐዋሳ ከተማ አስተዳደር መሬት በማዘጋጀት የደቡብ ክልል የካፒታልና ሊዝ ፋይናንስ ድርጅት በሶስተኛ ጊዜ ማሽነሪ በማቅረብ እንደሚያግዙ መስማማታቸውን ገልጻለች። ተጠቅመን የምንጥላቸው የውሃ የፕላስቲክ ጠርሙሶችን መልሶ ጥቅም ላይ የሚውል ፋብሪካ ለመክፈት ዝግጅት አጠናቀናል። የደቡብ ካፒታል በጣም ሁሌም ላመሰግነው የምፈልገው ተቋም ነው ከመነሻ ጀምሮ እኛ ኦልሞስት የሶስተኛ ዞን የማሽነሪ ሊዝ ፋይናንሲንግ ውል አድርገን ያለን ኢንተርፕራይዝ ነው። ጥሩ አመላለስ አለን። እነሱ ምስክርነታቸውን መስጠት ይችላሉ። እኛም አፋችንን ሞልት እንናገራለን። እናም ወጣቶች ዙሪያችሁን ተመልከቱ። ሁሉም ነገር ሀብት ነው ብላችኋለች የኩል ፕላስቲክ መስራችና ስራ አስኪያጅ ወይዘሮ ሰላማዊት ቶማስ። ሁለት ነገር ማለት እፈልጋለሁ። የመጀመሪያው ከግለሰቦች ጀምሮ የተጠቀምንበትን ቆሻሻ የምንለውን ነገር አወጋገዳችን ላይ አዌርነስ ቢኖረን ሪሳይክል መሆን የሚችለውን ሪሳይክል፣ ኦርጋኒክ የሆነውን ለኮምፖስት የሚያገለግለውን ኦርጋኒክ የሆነውን የመለየት ነገር ቢኖር እያንዳንዱ ነገር ሀብት ነው ከምንጥለው ነገር መልሶ ኢንካም ጀነሬት ይደረጋል። ለብዙ ሰዎች የስራ እድል ይሆናል። ሁለተኛው ላነሳ የምፈልገው ነገር ወጣቶች ስራ ፈላጊ ነው። ብዙ ወደ ስራ መፍጠር ቀላል ሆኖ አይደለም። አቃለሁኝ። እንደዚህ ሲባል ብዙ ጊዜ ሰው አያምንበትም፣ ግን ከምንም ነው። በእውነት የተነሳ ነው። ጥንካሬ ብቻ ነው እኛ ጋር የነበረው እና ወጣቶች ማሸነፍ ይችላሉ። ለአሜሪካ ድምፅ ራዲዮ፣ ዮናታን ዘብዴዎስ ሐዋሳ። የአሜሪካ ድምጽ ከዋሽንግተን ዲሲ ቀጥሏል አንድ በተጎደ ተከታዩ ወደ ከመሰናበታችን በፊት በፕሮግራማችን ላይ አስተያየት ካላችሁ ወይም ጥቆማዎች ለመስጠት በምን ታገኙናላችሁ ለሚለው ተከታዩን ማስታወቂያ ሰምተን እንመለስ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 በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኖሩልን።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 የተከበራቸው አድማጮች እንዲሁም ተመልካቾቻችን መሰናዶቻችን በዚሁ ተጠናቀቁ። ከአቀናባሪ ብርሃን ኃይሉ እንዲሁም ዋና አዘጋጅ ጽዮን ግርማ ጋር ሳስተናግዳችሁ ያመሻውት ስመኝሽ የቆየ ነበርኩ። ነገ በሌሎች ፕሮግራሞች እንጠብቃችኋለን። ሰላም፣ ደህና ደሩ።